ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞዋችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። አውቶቡሷም ግጥም እንዳለች ነው። መስታወት አድረጋውም እዚህ ጋቢና አብራናለች። እንደምናመሻችሁ። ጋቢና በአራት የአሜሪካ ግዛቶች ጉዞ በማድረግ ላይ ይገኛል። እዚህ ያደጉ ልጆች በእውቀታቸውና ባገኙት ልምድ ወደ ኢትዮጵያ ሄደው ድርጅቶችን ያካፍላሉ ከአገራቸው ወይም ከወላጆቻቸው አገር ባህል ማግኘት፣ ራሳቸውን ከህብረተሰባችን ከሚለው ወይም ሀገራችን ከሚለው ጋር ማገናኘት። ትልቁ ነገር ምንድን ነው? ፓሽን መኖር አለበት። የምትሰሪው ስራ ላይ በጣም መውደድ አለብሽ። እዛ ለመድረስ ሁሉንም ነገር መሞከር አለብሽ። በፌስቡክ አት ቪኦኤ ማህሪክ ላይ የተሳተፉ አስተያየቶቻችሁን ስጡ። ውይይቶቹ የእናንተ ናቸውና እንድትሳተፉ እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ካድ፣ ማስተሻገሩ ዜና እናስቀድም። ኢትዮጵያ ሰሞኑን በኦሮሚያና በኢትዮጵያ ሶማሌ ክልሎች አዋሳኝ አካባቢዎችና በሌሎችም ስፍራዎች የተቀሰቀሱ ግጭቶች የሕዝቡን የለውጥ ጥያቄዎች አቅጣጫ ለማስቀየር በመንግስት የተቀየሰ ዘዴ ነው ሲል መድረክ ከሰሰ። ዜጎች ይህን ጉዳይ ትኩረት ሰጥተው ከሌላ አካል ጣልቃ ገብነት ውጪ ችግሮቻቸውን በመግባባት እንዲፈቱም አሳስቧል። መንግስት በበኩሉ የግጭቱ መንስኤም ሆነ ችግር ፈጣሪዎችን እያጣራ ለህግ ተጠያቂነት እንደሚያቀርብ አስታውቋል። ሙሉ ዝርዝሩን በምሽቱ ፕሮግራማችን እናቀርባለን። የዩናይትድ ስቴትስ መንግስት ለአምስት ዓመታት አርባ ሚሊዮን ዶላር የተመደበለት የማህበረሰብ አቀፍ የኤች አይቪ እንክብካቤና ህክምና ፕሮጀክት በኢትዮጵያ ይፋ አድርጓል። በዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት ዩኤስ አይዲ አማካኝነት ይፋ የተደረገው ፕሮጀክት በተለይ ለኤች አይ ቪ ተጋላጭ በሆኑ ሁለት መቶ ወረዳዎች የሚተገበር ነው። የዚህንም ዝርዝር በማታው ፕሮግራማችን ይዘን እንመለሳለን። የዩናይትድ ስቴትስ የጸጥታ ጉዳይ አማካሪ ኤች አር ማክማስተር ፕሬዚዳንት ዶናልድ ትራምፕ ከሁለት ዓመታት በፊት የኢራን የኒውክለር ፕሮግራም እንዳይዳብር ለመግታት ከተደረገው ዓለም አቀፍ ውል ዩናይትድ ስቴትስን ለማስወጣት ወስነው እንደሆን ሲጠየቁ ከመናገር ተቆጥበዋል። ውሳኔው ዩናይትድ ስቴትስ በኢራን ላይ የሚኖራት ሰፊ ስትራቴጂ አካል ይሆናል ብለዋል። ጉዳዩ ይፋ ሲሆን የኢራንን የማንነት ባህሪ የሚያጤንና የአሜሪካን ወሳኝ ጥቅም የሚያስቀድም ዓላማ ያለው ሰፊ ስትራቴጂ ይሆን ሆኖ ይቀርባል፣ ሲሉ ማክማስተር ኤንቢሲ በተባለው የቴሌቪዥን ጣቢያ ዛሬ ተናግረዋል። ትራምፕ ትላንት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለጋዜጠኞች ሲናገሩ ከኢራን ጋር ስለተደረገው ስምምነት ውሳኔ ላይ መድረሳቸውን ጠቁመዋል። ስለ ውሳኔያቸው ግን አልተናገሩም። ሄሪኬን ማሪያ በእንቅርት ላይ ጆሮ ደግፍ እንዲሉ ዛሬ ፖርቶሪኮ ላይ ከባድ ዝናብ አውርዷል። ቀደም ሲል የመላ ደሴቲቱ የኤሌክትሪክ መብራት ሀይ መብራት በ إلكترونيكو <applause> مكنيات بايم بهيريكو يانو مكنيات أفضل ብዙ ቦታዎችም በጎርፍ ተጠቅልቀዋል። ቢያንስ የአንድ ሰው ህይወት ጠፍቷል። ዶሚኒካን ሪፐብሊክ ላይ ደግሞ የአውሎ ንፋሱ ኃይል የቀነሰ ቢሆንም ጉዳት መድረሱ ግን አልቀረም። የዩናይትድ ስቴትስ ግዛት በሆነችው ፖርቶሪኮ ላይ የደረሰው ብርቱ ዝናብ የቀላቀለበት ከባድ አውሎ ንፋስ ለዘጠና ዓመታት ያህል ባልታየ መልኩ ከባድ እንደሆነም ተገልጿል። ነዋሪዎቹ በየአካባቢው ተበታትነው ሊገናኙ የሚችሉበት ሁኔታ ባለመኖሩ ስለደረሰው ጉዳት የተሟላ መረጃ እንደሌለም ታውቋል። ሜክሲኮ ላይ በደረሰው ከባድ ርዕደ ምድር ምክንያት በተደረመሱ ህንጻዎች ውስጥ የተቀበሩ ሰዎች የመድህን ሰራተኞች ዛሬም ፍለጋቸውን ቀጥለዋል። በርዕደ ምድሩ አደጋ እስካሁን ከሁለት መቶ ሰላሳ በላይ ሰዎች ህይወት አልፏል። ትላንት በአንድ ትምህርት ቤት ላይ በተደረገ ፍለጋ የመድህን ሰራተኞች በስብር ባሪዎች ውስጥ የተቀበረች ልጅ አይተው በህይወት ያለች መሆኗን ለማወቅ እጇን እንድታንቀሳቀስ ሲጠይቋት ከማንቀሳቀስ አልፏ ስሟን እንደነገረቻቸው ሁለት ልጆችም አብረዋት እንዳሉ እንደነገረች ቸው ሮንዶልፍ ራክፋ የተባለ የመድን ሰራተኛ ፎርቶ ለተባለ የቴሌቪዥን ጣቢያ ገልጿል። ሌሎች አስክሬኖችም ሊኖሩ ይችላሉ፣ በህይወት የተረፉ ሰዎች ካሉ ለጊዜው ማረጋገጥ አልቻልንም ሲልም አክሏል። ለዛሬ ያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪው የጋቢና ዝግጅቶቻችን ልምራቸው። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜር ና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን Gabina VOA, let's cross boundaries together ጋቢና በመንገድ ዛሬ ዛሬ በጋቢና ጉዞ በሎስ አንጀለስ ከተማ ከሚኖሩ ኢትዮጵያውያን ጋር የተደረገው ውይይት የመጀመሪያው ክፍል ይቀርባል። ጽዮን ግርማ በርካታ ኢትዮጵያውያንና ትውልድ ኢትዮጵያውያን ጋር ያደረገችው ውይይት ነው፣ በትምህርትና እውቀት ሽግግር ላይ ያተኮረ ነው። ወደዛ እንለፍ። የጋቢና ቪኦኤ ተከታታዮቻችን፣ አሁን የምንገኘው ሎስ አንጀለስ ነው። ናኤ ፕሮግራማችን የወጣቶች ፕሮግራም ነው። አንድ ዓመት ከሁለት ወር አካባቢ ሆኖታል ከተጀመረ። ፕሮግራሙ የተጀመረው ወጣቶችን ወደ ሚዲያ ማምጣት፣ አንዳንድ ወጣቶች ችሎታ ያላቸው ወጣቶች ችሎታ የሌላቸው ወጣቶችን ሊያካፍሉ እንደዚሁም ደግሞ የወጣቶች ችግር እንግዲህ በጣም በርካታ ነው። ወጣቶች ሀገር እንደሚመሩ ሁሉ ብዙ ችግሮች ወጣቶች ላይ ነው የሚያልፉት። ሞት ቢመጣ ወጣቶች ላይ ነው የሚመጣው። ስደት ቢመጣ ወጣቶች ናቸው ኑሯቸውን ለማሸነፍ ተሰደው በየሌታው የሚቀሩትና ወጣት ወደፊት ያለው ነገር እንደሚመራ ሁሉ የችግሮቹን ደግሞ ዋና ገፈት ቀማሽ የሆነው ወጣት ነው እና እኛ በሬዲዮ ጣቢያችን ይህንን ወጣት እንደው አስር ወጣት እንኳን ብንቀይር፣ ወይም አስራ አምስት ወጣት እንኳን ብንቀይር፣ መረጃዎችን ወጣቶች በሚገባቸው መኩ ደግሞ ብናደርስ ብለን የተጀመረ ፕሮግራም ነው። ፕሮግራሙ የተጀመረው የአፍሪካን ዲቪዥን ዳይሬክተር አቶ ዜ መንገሻ ይባላል። ረጅም ጊዜ የአሜሪካ ድምፅን ከጀማሪዎቹ አንዱ ነው። አሁን ልጅ መሪ ነው። እሱ የተለያዩ ቦታዎች ሲሄድ እና ወጣቶችን ሲያነጋግረው አብዛኞቹ ወጣቶች ሬዲዮ ትሰማላችሁ ተብለው ሲጠየቁ ሬዲ አይሰሙ። ምክንያታቸው አንደኛ የማራ ሚያ መምጣቱ ነው። ሁለተኛ ደግሞ ከሬዲዮ እርቀዋል እና እስቲ እነሱን ጠይቃቸው፣ ምን መስማት ቢደረግ ምን ቢዘጋጅ ነው ወደ ሬዲዮ የሚመጡት የሚልም ሀሳብ ተይዞ ነው ተጀመረው። የጋቢና ዜ ሁለተኛው ደግሞ በየአገሩ ያሉ ወጣቶችን ወደ ሚዲያ ማምጣት ነው። ከአስራ አምስት ውስጥ ወደ አምስት የሚሆኑት ሌሎች የአፍሪካ ቋንቋዎች እንደዚህ አይነት ፕሮግራም ያዘጋጀው፣ ግን ፕሮግራማቸውን የሚያዘጋጁት አገራቸው ሄደው አገራቸው ካለው ወጣት ጋር ሌላውን ዓለም ለማገናኘት ይሞክራሉ። እንዳለመታደል ሆኖ እና ይህንን እድል የለንም እዚ ዘጋለታችን ነው ለጊዜው ስለዚህ ወደፊት እንግዲህ አንድ ቀን ደግሞ እደሱ አይነት እድል ይኖረናል። ግን ለአሁኑ የትጋር ጀምረው ብለን ስንል እስቲ ከዋሽንግተን ዲሲ ወጣ ንበል እና የተለያየ ቦታ ሄደን በትንሹ ዛ ነበረት ትንሽ ነው። አትላንታ ላይ ቀናል እሱ ትንሽ ነው። ግን ደግሞ ሰፋር ግን በየሀገሩ ያሉት ወጣቶች ከሌሎች ወጣቶች ጋር እናገናኛቸው ብለን የጀመር ነው። ይህንን ሀሳባችንን ተረዳችሁ። እዚህ የመጣችሁ በጣም እናመሰግናለን። እዚህ ጋር የጋበዝናቸው ወጣቶች አሉ ልምዳቸውን ያካፍሉናል ብለን

አጠራሪ ነው ማስታወቃቸው፣ ግን ይተርጉናል ምን እንደሚሰሩ። ከዛ በኋላ ደግሞ ዳር መስፍን ነው ያለው። እሱ እንደዚሁ ትምህርቱን በማርኬቲንግ አጠናቆ አሁን ክሬቲቭ ዳይሬክተር ሆነው ማስታወቂያ ይሰራል። ለትልቅ ካምፓኒ ነው የሚሰራው እና እሱ እንደዛው ይቀናል። ዩዲት ሳሙም እዛው ጋር የፊልም ፕሮዲውሰር ናት። መጽሐፍ ምጽፋለች። ለመመረቅ አንዳመት ይቀራል። ተማሪ ናት። እንደዚህ በጣም ትልልቅ ነገሮች ሰርታለች፣ እሷ ራሷ ትነግራለች። እና እነዚህ ወጣቶች መጀመሪያ ልምዳቸውን ያካፍሉናል። እዚህ ጋር አሉ፣ መሀል መሀል ላይ እነሱን እንጠይቃለን። እና ከዛ በኋላ በዚሁ ላይ ተወያይተን ወደፊቱ ደግሞ ሬዲዮናችን ላይ ምን አይነት ፕሮግራም እንቀጥል፣ በምን አይነት ፕሮግራም ወጣቶችን እናዳርሳቸው የሚል እናንተ፣ ልምዳችሁን እንዴት ነው የምትኖሩት፣ እንዴት እዚህ ደረሳችሁ የሚለውን የእናንተንም ልምድ ጠይቀን ፕሮግራማችን እናጠላቀቃለን። አለማለት እስቲ መጀመሪያ ከአፎሚያ ንጀመር። አፎሚያ እስቲ በአምስት ዓመትሽ መጣሽ፣ አማርኛም ደግሞ በደንብ ነው። እስቲ ያንቺን ልምድ ንገሪልና በአምስት ደቂቃ፣ ከዛ ወደ ጋር እንሄዳለን። ጽዮን ግርማ ነው የሚባለው። በጣም ይቅርታ እስካሁን። ስለዚህ አፎሚያ ትቀጥላለች። አመሰግናለሁ እንዳችሁ ሲሆን አምስት ዓመት የሰውን የመጣሁት ና ዩሲኤልኤ ነው ባቸለርስ ዲግሪን በኮሚዩኒኬሽን ስተዲስ ያጠናሁት፣ ጨረስኩት እና እዛው ዩሲኤልኤ መስራት ጀመርኩ። አስር ዓመት ሆኖኛል። በዩሲኤልኤ አንደርሰን ስኩል ኦፍ ማኔጅመንት ይባላል የኤምቢኤ ፕሮግራም ነው የሚሰራው። አሁን እንዳለችው አሶሲየት ዳይሬክተር የተማሪዎች ነው የሚሰራው። ከተማ በቡድን ተደራጅቶ በተለያየ ሙያ አሶሲዬሽን ማህበር፣ ኮንሰልት አደርጋለሁ፣ አድቫይዝ አደርጋለሁ፣ እንዴት ተደራጅ እንደሚችሉ በፋይናንሲንግ ኮንሰልቲንግ፣ በቢዝነስ በሙሉ እንደዚህ። በኢትዮጵያን ኮሚኒቲም ብዙም ሰርቻለሁ አስር አመት ሆኖኛል ሳገለግል በኢትዮጵያዊ ኮሚኒቲ መጀመሪያ በሶስት ነጥብ ነው ማገለግለው አንደኛ በቤተክርስቲያን በኢትዮጵያን ኦርቶዶክስ ቤተክርስቲያን በሁለት በኩል ሌላውም በሀበሻ ስቱደንት አሶሲሽን የዩሲኤልኤ የተማሪዎች ቡድን አለ በሱ ማገለግል አለው። ሶስተኛውም እንደዚሁም ኢትዮጵያዊነት የሚባል ድርጅት የሲቪክ ኦርጋኒዜሽን ነው። በሱ የማገለግላለው። በዚህ አስር አመት ውስጥ አብዛኛው አገልግሎት የኢትዮጵያን ኮሚኒቲ ህጋዊ ቅዱስ ሲኖዶስ የቅድስት ማርያም ቤተክርስቲያን የልጆች አስተማሪ ነኝ። የዚህ ሀገር ላደጉት እንደኔ ልጅ ሆነው አማርኛ ለማይችሉ ፕሮግራሞች አዘጋጅቻለሁ የወጣቶች ሚኒስትሪ ያለ እና አሁን እስካሁን ጥምቀት ላይ ይከበራል ሰባተኛው አመት ሆነናል ከዛ ውጪ አሁን በቤተክርስቲያን ውስጥ የተማሪዎች ቡድን አዘጋጅተናል በቡድን በራሳቸው እንዲደራጁ እና ሶስተኛው ነገር አሁን በ2009 በዚህ ሀገር አቆጣጠር የአማርኛ ትምህርት ፕሮግራም ጀምረን ነበረ እና አርባ ልጆች ተምረው ለተወሰነ ጊዜ እኔ ትምህርት ቤት ስጀምር ተቋርጦ ነበረ። አሁን እግዚአብሔር ይመስገን እንደገና ተጀምሯል። ወደ ሀምሳ ሰዎች እያሰማን ነው፣ አማርኛ ማለት ነው። እና እነዚህ በሶስት ክፍል ከህፃናት እስከ ትላልቅ ሰው እናስተምራለን። እና እሱን እንዳይረክት አርቃለሁ በሴት ከዛ ውጪ በቅዱስ የነሮሱ የኢትዮጵያ ታስክ ፎርስ የሚባል በጎ አድራጎት እንሰራለን እና የተለያዩ ነገሮች፣ ፕሮግራሞች በዛ ዙሪያ ትምህርት ቢሆን ስለ ቤተክርስቲያን አስተማሪዎች በማሰልጠን ለብዙ ዓመት እንደዚህ አይነት ፕሮግራሞች አዘጋጅቻለሁ። ሁለተኛው የሀበሻ ስቱደንት አሶሲሽን አድቫይዝ ማድረገው አሁን አስር ዓመት ሆኖኛል። እና በዛ ዙሪያ የኢትዮጵያኖች እና ኤርትራኖች በዩሲኤላ በዩኒቨርሲቲ ዩኒቨርሲቲ ተማሪዎች አድቫይዝ አድረጋቸዋለሁ። በዛውም ብዙ ፕሮግራሞች በእንደዚህ አይነት ኔትወርኪንግ በሙያ ለማገናኘት ከተማሪዎችም ጋር ስራ የሚሰሩ ሰዎች ጋር አገናኛለሁ ማለት ነው። እናመሰግናለን ናኦሚያ ቀጥለን እንዲፈልያ ይመጣለን ወደ ዳዊት ነው የምንሄደው። ናኦሚያ ያቀረብኩትን ጥያቄ ተመሳሳዩ ነው ላ ማቀረው እስቲ ንገለን የጆር ታሪክህን የልምድህን፣ የሳልምድን በተለይ በሙያ እንደ አንድ ኢትዮጵያዊ ወይም ኢትዮጵያዊ ልጅ እያደረግ ያደርከውን ነገር ንገር። አን ይሄ የመጀመሪያ። እግዜር ይስጥልኝ ስለጠራችሁኝ የወጣቶች ለወጣቶች የሚተላለፍ ነገር ስለሆነ የእኔን ኑሮ የኔን ስራ አሁን ከምሰራው ወደኋላ ኋላ ተመልሽ እነግራቸዋለሁ። ሰው ዳዊት መስፍን እባላለሁ እ የምሰራው ማርኬቲንግ እና አድቨርታይዚንግ በአንዴ ነው። አንዴ መኪናዎች እዚህ ሀገር ላሉት አሜሪካ ሀገር ላሉት ነው የኔ ሪስፖንሲብሊቲ። የምሰራው ክሪት ዲራክተር ነው ማለት ኮመርሻሎቹን፣ አይዲያዎቹን ማውጣት፣ መስራት፣ መጨረስ እስካሁን ድረስ የሰራሁት ስራ በሱፐርቦል ወጥቷል። በፊፋም ታይቷል። የሞስሊ የሃንዴ ስራ ነው። በሱ የተነሳ ቀስ እያልኩኝ በመለስ ትምህርት ቤት የጨረስኩት ካል ስቴት ሎንግ ቢች ነው። እዛ ውስጥ ደግሞ የተማርኩት የአድቨርታይዚንግ እና የማርኬቲንግ ባችሎስ ፋይን አርት ነው። ከዛ ደግሞ መለስ ስንል ያው ኢትዮጵያ ነው የተወለድኩት ኢትዮጵያ ተወልጄ እዛ እያደግኩ እንዳለ አባቴ አክ አድቨርታይዝንግ ኤጀንሲ ውስጥ ይሠራ ነበረ። የሆነች ትንሽ አድቨርታይዝንግ ኤጀንሲ ሊሆን አዲስ የምትባለ ውስጥ እና እዛ ወጣቴ የነበርኩኝ ጊዜ ከሱ ጋር ውል ነበረ። በሱ የተነሳ ወደ ማርኬቲንግ አድቨርታይዝንግ ገብቻሉ። ሰው እንድምታዩት ከሆነ ከልጅነቴ ነው የጀመርኩት ይህን ነገር። ወጣቶች ካሉ ወደ ማርኬቲንግ አድቨርታይዝንግ የሄድ ከፈለጉ ብዙ ኦፖርቹኒቲ አለ እዚህም፣ ኢትዮጵያም ሆነ የትም እንዳሉ ፓሽን ከሆኑ በጣም ጥሩ ፊልድ ይመስለኛል። ያው ማርኬቲንግ እና አድቨርታይዚንግ በመኪናም አለ፣ በፕሮዳክት መሸጥም አለ፣ በሁሉም ቦታ አለ። ግን ትልቁ ነገር ምንድን ነው የማርኬቲንግ እና አድቨርታይዚንግ እኛንን ኮማዲቲን ሙቭ የምናደርገው ሶ እኛ ካስተዋወቅን ሰው ያውቃል። So it's a very important uh, aspect of your business and your society. I'm sorry, I'm sorry, I'm sorry. I'm sorry, I'm sorry. I'm sorry, I'm sorry. I'm sorry, I'm sorry. I'm sorry, I'm sorry. I'm sorry, I'm sorry. I'm sorry, I'm sorry. I'm sorry, I'm sorry. I'm sorry. I'm sorry. I'm sorry. I'm sorry.

لما سألتكم كنت ارى ان اردت ان اردت ان Lauter <laughs> Technologie, die ist So, ተወልጄ ያለኩት ኢትዮጵያ ነው። አዲስ አበባ ናዝሬት ስኩል ነው እስከ 12ኛ ክፍል ተምሬ የጨረስኩት እዚህ ሀገር ስመጣ 2004 ነው። በዚህ አመተ ምህረት 14 አመት ሆኖኛል። ሎስ አንጀለስ አራት አመት የጠቀስሽውን ስራ ፕሮጀክት የሰራሁት በዚህ አመት ነው። 2016 እስከ 2017 ማርች ባለው ውስጥ የዲዝኒ ፊቸር ፊልም አለ። ሪንክል ኢን ታይም ኦፕራ እስ ዋን ኦፍ አክተር ነች እዛ ውስጥ፣ እዛ ላይ ሰርቻለው፣ ክሩ ሜምበር እሱን ነው Okay. okay. recently, the 2016, 2017 Balos, a disney feature film, a wrinkle in time by like, crew member, number uh, queen. yes, environmental steward, um, lead huyen no, mindano environmental steward. Yeah. የከተማ እድገት የከተማ ዘላቂነት በሚባል ፕሮግራም አርበን ሰስተንብሊቲ ማለት ነው። በዛ ዙሪያ ውስጥ እሱ አንዱ ፊልድ እሱ ስለሆነ ያንን በተመረኮዘ የዲዝኒው ፕሮዳክሽን ከመቶ ሚሊዮን ዶላር በላይ የሆነ ፕሮዳክሽን ነው እና በጣም ዌስትፉል ነው። ብዙ ሪሶርስ ይጠቀማሉ። ብዙ ኮንስትራክሽን ነበረው። ሶ እሱን ኢንቫይሮንመንታል ኢምፓክት እንዳይኖረው ክሩ ሜምበሩም ከሶስት መቶ በላይ ነበረ። ሁላችንም ሪሳይክል የማድረግ ሪዩዝ የሚያልቅ ተጠቅመንበት የምንጨርሰውን እቃ ዶኔት ለማድረግ የሚባለውን ነገር ሀንድል ነው ያደረኩት እዛ ላይ እና ክሩ ሜምበሮችን ያው ስነስርዓት ማስያዝ ማለት ነው። በሌላ መንገድ እሱን የሰራሁት የፊልሙ ላይ ኦፕራ ታለንት ነበረች። ዋን ኦፍ ደ አክተርስ ኦፕራ ናት። በዛ አጋጣሚ ልገናኝ ትያለው ከኦፕራ ጋር እዚህ ይህንን ይመስላል የሚለውን ወደኋላ ላይ ታካፊናለች። ተመልሰን ወደ እናንተ እንመጣለን። ወደ ተሳታፊዎቻችን ደግሞ ሁላችሁም የራሳችሁን ታሪክ እንደምታካፍሉን እርግጠኛ ነኝ እና ከዳር ላይ ብጹምም እንደዚህ ውስ ያንተን ታሪክ አካፍለን ለሁሎይን አመሰግናለሁ። የእኔ የብቻ ታሪክ አይደለም። ከባለቤት ጋር የምንሰራው እሷ ነች መስራቿ ድርጅት አለን። መንግስታዊ ያልሆነ ድርጅት ወይምአድት ው ስሙ ኢትዮጵያን ዲያስፖራ ፌሎሺፕ ይባላል በአንድ መጀመሪያ ይመስለናል በአይነቱ በዛ ደረጃ ታርጌት አርጎ እየሰራ ያለ ሀሳቡ ምንድን ነው ለኢትዮ አሜሪካን ለሆኑ ወጣቶች ፎከስ አድርገን የምንሰራው ከእድሜያቸው ከ23 እስከ 30 ባለው ውስጥ ከዩኒቨርሲቲ ተመርቀው የተወሰነ የስራ ልምድ ያላቸውን ከኢትዮጵያ ጋር እና ከኢትዮጵያዊ ከሆኑ ድርጅቶች ጋር ማገናኘት ነው። ያ ሁለት አይነት ግንኙነት ይፈጥራል። እዚህ ያደጉ ልጆች በእውቀታቸው እና ባገኙት ልምድ ወደ ኢትዮጵያ ሄደው ድርጅቶችን ያካፍላሉ። እዛም የመሄድ ደግሞ ለራሳቸው ከአገራቸው ወይንም ከወላጆቻቸው ሀገር ኢትዮጵያ ጋር ባህል የምንለውን ነገር እንደገና ማግኘት ራሳቸውን ከሕብረተሰባችን ከሚለው ወይም ሀገራችን ከሚለው ጋር ማገናኘት ነው እና ለስድስት ወር የሚቆይ የፌሎሺፕ ፕሮግራም የሚሰጥ ድርጅት ነው ያለን። ያንን እንመራለን። እኔ ደግሞ በስትራቴጂክ አድቫይዘርነት ወይም አማካሪነት አገለግላለሁ።

አላውቅም ግን ከአምስት ዓመቶች በኋላ ነው እዚህ የመጣችው። ግን እንደዚህ አይነት እድል ለሌላቸው ወጣቶች ከኢትዮጵያ ይመጡና እንደዚህ አይነት የተሻለ እድል የሌላቸው ወጣቶች እዚህ አገር ይመጡ፣ ለእነሱ የምናካፍሏቸው ምንድን ነው? ወደ ተሻለ ልክ እናንተ ወደደረሳችሁበት ደረጃ መድረስ የሚያስችል እድል አለው? ካለስ ነው ምናካፍሏቸው አላችሁ? በዛውም ያደረጋችሁት ነገር አለውስ? ያንን ለማድረግ ለመርዳት አመሰግናለሁ። አክቹዋሊ አ አንዱም ስራ የምሰራው ከዩ ሲ ኤል ኤ ውጪ በሙያ ሰውን አድቫይዝ አደርጋለሁ እረዳለሁ በዚህ ጉዳይ ላይ እና ጥያቄሽን ለመመለስ ዋናው ሁላችንም እናውቃለን ትምህርት ነው። ከምንም ውጪ ትምህርት ነው የሚረዳው አንድ ቦታ ለመድረስ በሙያ ከዛ ውጪ ግን እኔ በሙያ አድቫይስ ስለማድረግ ብዙ ሰዎች ላያውቁ ይችላሉ እንደዚህ አይነት አገልግሎት እንዳለ። አሁን ደግሞ ኢትዮጵያኖች በዚህ ስራ ብዙም እየጀመሩ ነው እና ምን አይነት ስራዎች ነው የምንሰራው ለአንድ ሰው የሚመቻቸውን ሙያ ለማስፈለግ እና በዛም ዙሪያ እንዴት እንደሚያገኙት ስራ እና እንደዚህ አይነት እድል ቢጠቀሙ አንድ ቦታም የተሻለ ቦታ ሊደርሱ ይችላሉ ብዬ አምናለሁ። አንቺ እንዳልሽው ነው። እኔ እንኳን እድል ነበረኝ፣ አባቴ ነው ማርኬቲንግ አድቨርታይዚንግ ላይ ይሰራ ነበረ። ግን እኔ የምለው ነገር ካለ ለወጣቶች ካለ ትልቁ ነገር ምንድን ነው? ፓሽን መኖር አለበት። የምትሰሪው ስራ ላይ በጣም መውደድ አለብሽ እዛ ለመድረስ ሁሉንም ነገር መሞከር አለብሽ። ወጣት ከሆንሽ ሄደሽ ሌላ ሌላ ስራ ሞከር ይ አድቨርታይዚንግ፣ የሆነ መጽሐፍ ከሆነ ሙቪ መስራት ከሆነ ሁሉንም መሞከር። አንዴ ግን ያንን ፓሽን ካገኘሽ በኋላ ከዛ በኋላ በቃ በዛ ፓሽን ትምህርት ቤት መሄድ፣ አንቺ እንዳልሽው። ከዛ ደግሞ ትልቁ ነገር ምንድነው ትምህርት ቤት ከገባችሁ በኋላ ኢንተርንሽፕ You know, but uh, I'm as fun looking I now. And under George comes up like connection in like you know, sir, i whether with a lawyer hona, doctor hona, a lot So any other rock with the to in a was internship. Yeah, named a move in I but again, I knew he was my passion. But Zina, but you know, you're in the a bar so? ኢንተርንሺፕ ከተቻለ ካሌጅ ያላችሁ ያ ደግሞ በር ይከፍትላችኋል። ለምን መጀመሪያ ነገር የሚያዩት ምንድን ነው ስራ ስትፈልጊ፣ ኤክስፒሪየንስ ምንድን ነው ተብሎ ነው የምትጠየቂው አይደለ? ያኔ ስትጠየቂ፣ አትሊስት ኢንተርንሺፕ ሽን ማሳየት ትችላለች። እኔ የምናገረው ነገር ካለ ይሄንን ነው። እናንተ አሁን የተቻለ ምን አ አንድ ወጣ ማለት ጥሩ ጥያቄ ነው። አክቹዋሊ አዲስ አበባ ነበርኩኝ አሁን ከሶስት ወር በፊት እና የእኛም መስሪያ ቤት ምናልኳቸው ለምን ኢትዮጵያ ሄጄ ስለ አላስተዋወቅም ለምን ለአድቨርታይዚንግ፣ በየዓመቱ ትልቅ ዎርድ ሾው አለ ፈረንሳይ ሀገር ውስጥ ካን ዎርድ የሚባል እና ይሄ ደግሞ ለወጣት ኢትዮጵያኖች በደንብ የሚያስተዋውቅ ነገር ስለሆነ ጠየኳቸው። እሺ አሉ። ኢትዮጵያ ሄጄ ወደ ሰባ ወይም ሰማኒያ ተማሪዎች ነው በአድቨርታይዚንግ ማርኬት እያሉ ሁሉ ተሰብስበው መጥተው live broadcast time that we're going all of you which know, marketing advertising so he, he no one the experience just run ባክግራውንዴ ጥሩ ነበረ። ቤተሰቦቼ ብዙ መስዋዕት ከፍለዋል፣ ጥሩ ትምህርት ቤት እንድንማር እኔንም ሁለት ታናናሸቶችም አሉኝ ለሁላችንም በዚህ አጋጣሚ አቶ ኃይሉ ሰሙን በጣም ላመሰግነው እወዳለሁ። ኃይለኛ አባት ነው። ብዙ ትምህርት ላይ በጣም ብዙ ቫሊዩ ያለው ሰው ነው እና በሱ ነው እዚህ ያለሁት። ሌላው ምንድን ነው በራሴ ኤክስፒሪየንስ ከሆነ ስለ ወጣቶች መምከር ያለብኝ ፌሊየር አለመፍራት ይመስለኛል። አንዱ በጣም ብዙ እዚህ ሀገር መጥተው ላሉ ሰዎች መንገር ንገሪ ብትኝ የምነግረው ነገር ፌሊየር አለመፍራት። ሁለተኛው ፌሊየር አለመፍራት ማለት እንደዚህ ልጀምረው ብዙ ጊዜ ይፈጃል ገና አሁን እዚህ ጋር ሰባት ዓመት ይፈጅ የሚለው ነገር ወይም ደግሞ ባይሳካልኝ ሰው ምን ይለኛል እንደዚህ አይነት ነገሮች እሱን አለመፍራት። ሁለተኛው ደግሞ በአቋራጭ መንገድ የሚደረስበት ቶሎ ፈጠን ብሎ የሚገኘውን ወይም ገንዘብም የገንዘብም ሰክሰስ ሊሆን ይችላል እሱን አለመምረጥ ይመስለኛል ለወጣቶች ብዬ የምመክረው እዚህ ሀገር ለሚመጡ በተለይ ሁለተኛው ጥያቄ ለወጣቶች ምን እያረጋችሁ ነው የሚል ነው በአሁኑ ሰዓት ብዙ እየተማርኩ ነው ያለሁት። እኔ የራሱ ከብዙ ሰዎች የሰባት ዓመት ልጅ አለችኝ። ብዙ ታስተምረኛለች፣ እሷን ብዙ አስተምራለሁ። ሁለት ታናናሽ እህቶች አሉኝ፣ አርአያ መሆን ያለብኝ ሰው በጣም ብዙ ተጠንቅቄ ነው ብዙ ነገሮች የማደርገው የምንቀሳቀሰው እና በሌላ ከዛ ደግሞ ከኛ ከቤተሰብ ውጭ ሰፋ ባለ ሁኔታ ደግሞ ሌሎችንም ታች ለማድረግ ብዙ ፕላን አለኝ። it's just not yet the time ganane inkasebe ye marago bizu neger እና የሰመረ ይሁን ይያል እንሰናበታለን እናሰናበታለን መልካም ምሽት